ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ልዑል አስፋ ወሰን አስራተ ካሳ፣ እንደሚታወቀው ኢትዮጵያ ውስጥ የለውጥ ሂደት ከተጀመረ ሁለት አመት ተኩል በላይ እንዳስቆጠረ ይነገራል። በሌሎች ወገን ደግሞ ይሄ ለውጥ ሳይሆን የለውጥ ጅማሮ ነው የሚል አሳሰብም ያላቸው ወገኖች አሉ። በአንድ ሀገር ውስጥ በተለይም ኢትዮጵያ ባለው ሀገር ውስጥ ለውጥ ተካሂደዋል ሲባል ምን አይነት ለውጥ ነው? እንደ ለውጥ ሊቆጠር የሚችለው ባለፉት የታሪክ አመታቶቻ ሀገራችን ውስጥ ውስጥ ከቀዳማዊ ኃይለ ሥላሴ መንግስት ወደ ደርግ፣ ከደርግ ወደ ኢህአዴግ በሚሻገርበት ጊዜ እነኛ እንደ ለውጥ ዘመን ይቆጠራሉ? ካልሆነስ ለምን? በእውነቱ አይደለም አቶ ካሳሁን፣ ከስር የጀመርን እንደሆነ ከአርባ ሰባት አመት በፊት የመጣው ለውጥ በደርግ ጊዜ የመጣው ለውጥ ጀምሮ እስካሁን ድረስ አንደበታዊ የሆነ ለውጥ ኢትዮጵያ ውስጥ ይታያል ብዬ ለማመን በጣም ያስቸግረኛል። ለውጥ የምናየው በሰው ለውጥ አለ። ይሄ ማለትም ኢንዲቪጁዋል የሆን ሰዎች ይለወጣል። ነገር ግን አንገብጋቢ የሆኑት የኢትዮጵያ ስርዓቶችና እና መለወጥ ያለባቸው ድርጅቶች ይሄንን ያህል ብዙ ለውጥ አላይም። የሚያስደንቀው ነገር ለዚህም ለውጥ አለማግኘት የእውነተኛ አንደበታዊ የሆነ ለውጥ ላለማግኘት ከፍተኛ የደም ትንከፍለናል። ይሄም አላቆም አለ። እኔ እንደሚታየኝ ደርግ ጊዜ ምን ነበረ? በተራ ኮሎኔል መንግስቱ በየጊዜው የሚናገረው እኛ እኮ ስርነቀል ስር ነቀል የሆነ ለውጥ ነው ያመጣነው። በጣም አድርጌ ስቅ ነበር፣ ምክንያቱም ሰው በመግደል ብቻ ደግሞም ከዛ ማለፍ ብዬ በራሴ እኔ የነዳሁትን መኪና ሌላ ሰው ነዳና እኔ የነበርኩበት ቤት ሌላ ሰው ገባና ኢትዮጵያ ውስጥ ለውጥ አለ ማለት አይቻልም። የምናደርገው ዘለዓለም ከመጀመሪያው ጀምረን ማለት ነው። ከዛን ጊዜ ጀምሮ ጉልቻ በመለዋወጥ ብቻ ነው። ይሄ ግን ኢትዮጵያችን የትም አላደረሳትም። በአፄ ኃይለ ሥላሴ ዘመን የነበሩትን ችግሮች እንኳን እስከ ዛሬው ድረስ እውነት ብለን ካየን ልንፈታቸው አልቻልንም። እንደውም በዛን ጊዜ በነበሩበት ችግሮች ላይ ሌላ አዲስ ችግሮች እየጨመር በዛን ጊዜ የማይታወቁ ችግሮች እየጨመርን ነው። ይሄ ከዋናው እስቲ እንጀምር። በዛን ጊዜ እንደ አውሮፓውያን አቆጣጠር በአስራ ዘጠኝ መቶ ሰባ አራት ዓመተ ምህረት አብዮቱ ሲፈነዳ የነበሩትን ጥያቄዎች እስቲ እንመልከት። አንደኛው የኢትዮጵያ ወጣቶችም ዩኒቨርሲቲ ተማሪዎችም ሁሉ መንገድ ላይ የወጡበት መሬት ላራሹ የሚ የሚባለው ጥያቄ ነው። መሬት ላራሹ እንግዲህ ማለት ምንድን ነው? የኢትዮጵያ ገበሬ በዛን ጊዜ በጨስኝነት የሚያርሰው መሬት የሱ መሆን አለበት የአራሹ መሆን አለበት የዛ ባለቤት አራሹ መሆን አለበት ብለው ነው የኢትዮጵያ ኢንቴሌክቹዋል ያን ጊዜ የተነሱት። አርባ ሰባት አመት በኋላ ይሄ እስከ ዛሬው ድረስ አልተሟላም። ዛሬም ቢሆን የኢትዮጵያ ገበሬ የሚያርሰው መሬት የራሱ አይደለም። ያው ስም ተፈጥሮለት አዲስ ስም ተፈጥሮለት በሊዝ ይሰጠዋል። ሊሸጠው አይችልም፣ ሊለውጠው አይችልም። ታዲያ ባለቤትነትም የቱ ላይ ነው? በእውነት ካየ ነው። ትንሽ ኤግዛጅሬት አድርጌ ነው የምናገረው። ትናንትና የባለስልጣኖቹ ጭሰኛ የነበረው ከአርባ ሰባት አመት ጊዜ ጀምሮ የመንግስት ጭሰኛ ነው ማለት ይቻላል። ስለዚህ በዛ በኩል እውነተኛ ለውጥ አላገኘንም። መታሰብም ያለበት ነው። ይሄ ደግሞ በፍርሀት የመጣ ነው፣ በአይዲዮሎጂ የመጣ ነው። ገና ለገና የሚነግሩን ወያኔዎች ለምሳሌ የመንግስቱን እንድቶ ያው የኮሚኒስትን ስርዓት ይዞ የሚሄድ ነው። በአንዳንድ ሰው የበላይነት የሚያምን አይደለው። በሰው ልጅ የበላይነት ሳይሆን በፓርቲ የበላይነት የሚያመን ድርጅት ስለነበረ እሱን እንተው እና በወያኔ ጊዜ የነበረውን ሁኔታ ይዘን ከሄድን በእውነቱ ይሄንን በሚመለከት ብዙ ከመንግስት ጎን ኃይለ ማርያም አይለያዩ ምን ነበር የሚነግሩ መሬቱንማ እንዲለውጥ እንዲሸጥ ለማድረግ ከፈቀድንለት ወደ ከተማው መሬቱን ሸጦ ይገባብናል የሚል ጨርሶ ከእውነታዊ ሁኔታ ጋር ያልተረጋገጠ አንድ በት እና ፊሎሶፊ ይዘው እስከ ዛሬ ድረስ ማንም ኢትዮጵያዊ የመሬት ባለ ሀብት ሊሆን እንዳይችል አድርገውታል። ይህንን እያሉ ግን ከአንድ ሚሊዮን ሁለት መቶ ሺ ሄክታር የበለጠ መሬት እንደዚሁ እነሱ በፈጠሩት በአዲስ ሁኔታ በሊስ ለቻይና፣ ለህንድ እና ለሳውዲ አረቢያ ቱጃሮች ሲያቀርቡ አይተናል። እኔ በዛ ላይ አገር ቢለማ በጣም ነው ደስ የሚል ነገር ግን እኮ ማወቅ ያለብን እነዚህ ሰዎች ኢትዮጵያ ውስጥ ከሚያመርቱት እኮ ምርት አምስቷ ፐርሰንት እንኳን ኢትዮጵያ ውስጥ አትቀመጥም በሙሉ ለኤክስፖርት ለራሳቸው ሀገር የሚሄድ ታዲያ የኢትዮጵያ ገበሬ የዛሬ አርባ ሰባት ዓመት ሲጮህ የነበረው ይሄንን ለማግኘት ነው አንድ ይሄንን እንበል ሁለተኛ በዴሞክራሲስ አካሄዱ ሁላችንም በዛም ጊዜ የምንፈልገው የንጉሰ ነገስታዊው ባለሙሉ ስልጣን የሆነ የንጉሳዊ አስተዳደር ተለውጦ በዴሞክራሲያዊ አስተዳደር ይለወጣል ብለን ነበር። እዛስ የት ላይ ነው የደረስነው? አርባ ሰባት አመት ሙሉ እውነተኛ ዲሞክራሲ ኢትዮጵያ ውስጥ ሰፍኗል ብለን ለማለት እንችላለን? ስመ ዴሞክራሲ በስም ብቻ ምርጫ እናደርጋለን። በእነዚህ በአርባ ሰባት አመት ውቴት ካሄዱት ምርጫዎች መካከል አንዱን ምርጫ ንገረኝ ወንድም፣ በእውነት ነጻነት በተሞላው ዴሞክራሲያዊ መንገድ በሆነ ሁኔታ የተካሄዱ ምርጫዎች ነገር እዛም ላይ ምንም የለም። ስለዚህ የዛሬ ሶስት አመት ወርቅ ጠቅላይ ሚኒስትር አብይ ስልጣን ላይ ሲመጡ ወንድሜ አይተኸዋል። ከዳር እስከ ዳር ነው በጉጉት ለውጥ ይመጣል፣ እውነተኛ አንድ በታዊ የሆነ ለውጥ ይመጣል ብሎ የኢትዮጵያ ህዝብ ትውል ጠቅላይ ሚኒስትር አብይን የተቀበላቸው እና አለም ለውጥ እዚህ ላይ አለ ለማለት እችላለሁ። አንደኛው ትልቁ ለውጥን የማየው ሀያ ሰባት አመት ሙሉ በጭካኔ በአይዲዮሎጂ ኢትዮጵያን ገደል በከተተ ኤትኒክ ፌዴራሊዝም፣ በብሔር የተመሰረተ ፌዴራሊዝም በሚል በእውነቱ በሁላችንም መጠላትና መወገዝ ባለበት ድርጅት ኢትዮጵያን ሲያስተዳድር የነበረው ወያኔ አለ ደም መፋሰስ ለመጀመሪያ ጊዜ ለውጥ ሳይ የዛሬ ሶስት አመት ለአውሮፓኖች አቆጣጠር በሁለት ሺህ አስራ ስምንት በተደረገው የስልጣን ርካቤ ነው። ነገር ግን ይሄንን የምናየው እኛ እንሆናለን ለዲሞክራሲ ለለውጥ ጉጉት የነበረን ሰዎች በዲያስፖራም ያለን መላም ኢትዮጵያ ውስጥ ያለው ምናልባት ይህ በዚህ አይን ነበረ በደስታ የሚመለከተው። ነገር ግን ተሸናፊው ቡድን በጭራሽ ያልተቀበለው ለውጥ ነው። እንዴት ስልጣን ከኔጅ ይወጣል ብሎ በማመን ወያኔ ስራውን ከፋፍለህ ግዛ የሚለውን ስራውን መቀጠል ጀመረ። ለምንም ማለት ሊተባበር አልፈለገም። በእውነት ዲሞክራሲ ማለት ለእኔ መሸነፍን መቀበል፣ ከተሸነፉ በኋላ የአሸናፊውን ቡድን ሄዶ እንግዲህ እግዚአብሔር ስራህን ይባርክልህ ማለት፣ በተቻለ መጠን ኢትዮጵያን በሚመለከት ከጎንህ ቆሜ የተቻለኝን አድርጋለሁ ተቃዋሚህም ቢሆን የሚለው መንፈስ ነው። አቶ ካሳሁን፣ ይሄ መንፈስ ኢትዮጵያ ውስጥ አለ? ጨርሶ የለም። ወያኔም ደግሞ ባለፉት ሶስት ዓመት ይሄንን ጨርሶ አላሳየንም። በጣም አሳዛኝ በሆነ ሁኔታ አዲስ አበባ ካለውም መንግሥት ጋራ በየቀኑ እየተካረረና ሁኔታው እየተበላሸ ሄደ። ክቡር ጠቅላይ ሚኒስትሩ ወደ ትግራይ ሄደው በነበረበት ጊዜ ለጉብኝት የዛሬ ሁለት ዓመት በእውነቱ ትልቅ ደስታ ተሰምቶ ነበር ትግራዊ የሆኑ ወንድሞቻችን እና እህቶቻችን በግሩም በሆነ ሁኔታ ነበር የተቀበሏቸው። እኔም ተስፋ አድርጌ ነበር አይ አሁንም ከትግራይም ሆነው በዴሞክራሲያዊ ሁኔታ ተቃውሟቸውን ያሳያሉ በማለት ተስፋ ነበር። ነገር ግን ዞር ብለን የተመለከትነው እንደሆነ በነዚህ ሶስት ዓመት ኢትዮጵያ ውስጥ በሚደረጉት ታላቅ የሰብአዊ መብት መረገጥና የሰው ልጅ እንደ ከብት የሚገደልበትና የሚታረድበት ጊዜ ወያኔ ይሄንን ከሚያደርጉ ድርጅቶች ጋር ከሁሉም ጋራ ቀዳሚ ቦታ ይዞ ኮኦፐሬት ሲያደርግ ተገኝቷል። ለኢትዮጵያ መጥፋት አለሁልህ ብሎ መጀመሪያ ደረቱን ገትሮ የሚመታ ወያኔ ሆኗል። ሌላውን እንቶ ለንደን በሳመሩ ጊዜ እንደምናውቀው ብላክ ላይቭዝ ማተር በሚል የጥቁር ሕዝብን በዓለም ውስጥ ያለውን ጭቆና በማሳየት በየዓለም ሁሉ ትልቅ ዴሞንስትሬሽን ተደርጎ ነበር። እንደምናውቀው ይሄ ከተደረገ በኋላ ለብዙ ጊዜ የአንድ ሰው ሀውልት ብቻ ነበረ፣ ጥቁር ሰው ሀውልት ለንደን አካባቢ። በኋላ ላይ የኔልሰን ማንዴላ ተጨምረበት እንጂ እስከዛ ድረስ የአንድ ሰው የአንድ ጥቁር ሰው ሀውልት ነበረ ለንደን ውስጥ ሆም የግርማዊ ቀዳማዊ አፄ ኃይለስላሴ ሀውልት ነው። ያንን ቄሮዎችና ጸረ ኢትዮጵያ የሆነው ድርጅቶች ሲያፈርሱ የወያኔ እጅ እዛ ውስጥም ነበረበት። በገንዘብ እርዳታ ብዙ ያደረገው አስተዋጽኦ አለ። ይሄንን ለመግለጥ የምፈልገው ለምንድን ነው? ያለ የሌለውን ሀብት በሙሉ ከኢትዮጵያ ጥረሰውን ይዞት የጠፋውን ሀብት በሙሉ ኢትዮጵያን ለማጥፋት ያላወጣው ገንዘብ የለም። ከኢትዮጵያ ጠላቶች ጋር ተባብሯል። ግብፅ ጀምሮ እስከ ሌሎች ሀገሮች ሁሉ ኢትዮጵያን ጠላን፣ ኢትዮጵያን አንወድም በሚሉ ሰዎች ጋር የተባበረ ድርጅት ነው። ስለዚህ እዚህ ክፉኛ ሁኔታ ላይ ብለን ብለን ደም መፋሰስ በኢትዮጵያ ወንድማማቾችና እህትማማቾች መካከል ደም መፋሰስ ድረስ ደረስም። ይሄ በጣም አሳዛኝ ነው። ወደድንም ጠላንም በአይዲዮሎጂ እንለያይ እንጂ እንደ ጎርፍ እየፈሰሰ ያለው ደም የኢትዮጵያውያን ደም ነው። በአይዲዮሎጂ ብንለያይም ባለፉት ቀናት የሆኑትንም ነገር ዞር ብዬ ስመለከት መጀመሪያ የሚሰማኝ ከፍተኛ ሀዘን ነው። ማንኛችንም የኢትዮጵያ ደም ፈሰሰ ብለን ልንደሰት አንችልም። ታዲያ የኔ ወንድም መቼ ነው ይሄ ብድነት የሚያበቃው ነው? እስከ መቼ ድረስ ነው የኢትዮጵያን ልጆቻችን ለጦርነት እያበረከትን የምንሄደው? ጦርነት እናሸንፍ ይሆናል ነገር ግን ሰላምን ለማሸነፍ ችለናል። አሁን እንደተነሳው በትግራይ ክልልና በፌዴራል መንግስቱ መካከል በተካሄዱ ግጭቶች ወደ ወታደራዊ ግጭት ሄደዋል። ከፍተኛ አመራሮችም ተደምሰዋል። የተወሰኑም የተያዙም እንደዚሁ ሰዎች አሉ። እዚህ ደረጃ ላይ ሲደረስ ቅሬታዎችም አብረ ተፈጥረዋል። በትግራይ ህዝብ ላይ የተደረገ ጥቃት ተደርጎ ያንን በውጭም ሆነ በሀገር ውስጥ ያንን አይነት አተያይ ያላቸው የትግራይ ተወላጅ ልጆች አሉ። በሌላ በኩል ደግሞ ይሄ ጥቃት የተሰነዘረው ወታደራዊ ትግል ምርጫ ባደረገ አንድ የፖለቲካ ድርጅት ላይ እንጂ በህዝብ ላይ አይደለም። ለዛም አሁንም ትግራይን የሚያስተዳድሩት የገዛ ልጆቹ ናቸው፣ ከትግራይ ተወላጅ የሆኑ ናቸው የሚል መከራከሪያ በሌላም በኩል አለ። እዚህ ደረጃ ተደርሷል። ከዚህ በኋላስ ኢትዮጵያ ውስጥ ያለው ቅድም እንዳነሱት ብዙ ደም ስለፈሰሰ ሁላችንም ልባችን ሊያዝን ስለሚገባ ከዚህ በኋላስ ወደፊት እንዴት ነው እጅ በዚህ ተያይዞ መሄድ የሚቻለው ሁሉም ኢትዮጵያውያን እንደ አንድ ሕዝብ ለሀገራቸው ለኢትዮጵያ እድገትና ግንባታ በምን መልክ ተማምነው አንድ ልብ ሆነው መቆም ይችላሉ? ምን መደረግ አለበት ይላሉ? እንግዲህ አቶ ካሳሁን አንተ እንዳልከው በነዚህ ቅራኔ በተሰማቸው በህዋት ባለስልጣኖች ማኩረፍ ከጀመሩና ህገወጥ በሆነ ሁኔታ በትግራይ ውስጥ የሴንትራል ጋቨርንመንቱን ትዕዛዝ ትተው ሳይቀበሉ ምርጫ በማድረጋቸው ፈረንጆች እንደሚሉት ስቴት ዊዝን ስቴት፣ በአንድ ሀገር ውስጥ ሌላ ህልውና ያለው ሀገር ለመፍጠር የመጀመሪያውን እርምጃ እንደወሰዱ የማይጠረጠር ነገር ነው። ስለዚህ ይሄንን ማድረግ ህጋዊ እንዳልነበረ ማንም የፖለቲካ ተንታኝ ሊነግረን ይችላል። ይሄን ከሆነ በኋላ እውነቱን እንናገር ካል የኢትዮጵያ መንግስት ያልሞከረው ነገር የለም። ይሄንን ነገር በሰላም የተግ በትግራይ መንግስት እና በኢትዮጵያ መንግስት መካከል ያለውን ሁኔታ በሰላማዊ መንገድ ለመፍታት ብዙ ጥረት እንዳደረገ ሁላችንም እናውቃለን። ይሄንን ጥረት ግን በምንም አይነት እዚህ እኔ አንዳንድ የማውቃቸውም ነገሮች ስላሉ በእውነቱ በዚህ በደንብ አድርጌ ልናገር እችላለሁ። ያልተሞከረ ነገር የለም በሰላማዊ መንገድ ይሄንን የነበረንን ልዩነት ለመፍታት። ነገር ግን እዚህ ላይ ያደረሰን አንዲት ቃል ናት፣ እሷም እብሪት ናት። እኔ ማን ይነካኛል፣ ከእኔ በላይ ማን አለ የሚል እብሪት አንድ ሰው ከተሰማውና አንድ ድርጅት ከተሰማው መጨረሻው አሁን የምናየው ባለፉት ቀን የምናየው አሳዛኝ ሁኔታ ነው። ወንድም የጀርመኖች የሚናገሩት አንድ በጣም ለሁላችን ትምህርት የሚሆን አነጋገር አለ። ይኸውም የምትረግጠውን መሬት በኃይል አትርገጠው፣ ምክንያቱም ነገ የሚሸፍንህ እሱ ነውና ይላሉ። ነገር ግን እነዚህ ሰዎች መሬት ልትሸከማቸው የማትችል እንደነሱ ጀግና ማንም እንደሌለ አምስት መቶ ሺህ ወታደር በሶስት ቀን ውስጥ ድምጥማጡን ያጠፋን እኛ ነን እያሉ እየፎከሩ በደርግን በማስወገድ በነበራቸው ሁኔታ እስከ መጨረሻው ቀን ድረስ በራሳቸው እየተማመኑ ከኛ በላይ ማንም ወታደር የለም እያሉ ይኸውና ይሄ እብሪት እዚህ አደረሳቸው። ከዚህ መጀመሪያ ሁላችንም መማር አለብን። ነግ በእኔ መሆን አለበት። አሁን ትግራይ ውስጥ የምናየውን ሁኔታ ይሄንን ካልኩም በኋላ ከሁላችንም እውነት ኢትዮጵያን እንወዳለን ብለን ከቆም ሰዎች የሚጠበቅብን ሁለት አይነት ነገሮች ናቸው። አንደኛው የእኛ ጥል ከአንድ የፖለቲካ ድርጅት እና ከአንድ አይዲዮሎጂ ጋር ነው እንጂ ከትልቁ የትግራይ ሕዝብ ጋር እንዳልሆነ በየጊዜው ማስረዳት አለብን። ትግራይ ዕድሜ ልኩን ሁሉ የአንጋፋ ቦታ እያዘ የመጀመሪያውን ቦታ እያዘ ሁለት ጊዜ ከውጭ ጠላቶች ሲመጡ መጀመሪያውን ቦታ ይዞ ለኢትዮጵያ ነጻነትና ህልውና የተዋጋ የትግራይ ህዝብ ነው። ከዚህም አለፍ ብዬ ደጋግሜ እንደተናገርኩት ትግራይ አብሶም የሁላችንም እናት የሆነችው አክሱም የኢትዮጵያችን የታሪካችን የማንነታችን የስልጣኔያችን የሁለቱ ሃይማኖታችን የእስልምናም፣ የክርስትናም ምንጭ ናት። አለ አክሱም ኢትዮጵያ የሚባል ነገር የለም። ወደ ኋላ ደግሞ ከዛም በኋላ አለ ኢትዮጵያ አክሱም የሚባል ነገር የለም። ሁለቱ አንድ ናቸው። አክሱማዊ ስልጣኔ እኮ ነው ኢትዮጵያን በዓለም እንድትጠራ ያደረገው። አክሱም እኮ ናት። እነዚህን ሁለቱን ክርስትናን እና እስልምናን ኢትዮጵያ ውስጥ እንድትገባ ያደረገችው የሁላችንም የፍልስፍናችን የታሪካችን መዲና አክሱም ናት። ስለዚህ የዛ ተወላጆች ዋናዎቹ የመጀመሪያዎቹ ኢትዮጵያኖች ናቸው። ስለዚህ ትግራይን፣ ኢትዮጵያን ገንጥዬ እየሄዳለሁ ማለት ራስን ብቻ ማታለል ነው። እንዲህ አይነቱ ደግሞ አስተሳሰብ በሰፊው የትግራይ ሕዝብ ላይ እንደሌለ አውቃለሁ። ስለዚህ አሁን ይሄንን ለትግራይ ወንድሞቻችንና እህቶቻችን በተቻለን መሰረት በደንብ ማስረዳት አለብን። አብራችሁ ነን፣ እንደውም እናንተ በወያኔ ጊዜ ከተበደሉት ሰዎች አንዱ እናንተ ናችሁ እያል መናገር አለብን። በእውነት ያየ ነው እንደሆነ ሀያ ሰባት አመት ሙሉ ነጻ ጋዜጣ ያልተሰጠበት ሀገር ቢኖር ትግራይ ነው። ስለዚህ በእንደዚህ አይነት ወንድማዊ በሆነ መንፈስ አሁን አዲሱን ሁኔታ ትግራይ ውስጥ ያለውን በወንድማዊነትና በኢትዮጵያዊነት መንፈስ ማቀፍ አለብን ብዬ ነው የማምነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።